ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞች አስገድዶ መደፈርንና ግድያን ጨምሮ እጅግ ብዙ በደሎች እየደረሰባቸው ነው ሲል ሪፖርት አቀረበ። የሂዩማን ራይትስ ዎች የምስራቅ አፍሪካ ዳይሬክተር ላቲሻ ባይደር በትግራይ ክልል የሚገኙ ኤርትራውያን ስደተኞች ቀድሞውኑ ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል ያሉ ሲሆን አያይዘውም በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መደፈርና ዝርፊያ ግልጽ የሆነ ጦርነት ወንጀል ነው ብለዋል። ኤደን ገረመው ዝርዝሩን ታቀርባል

ከዩናይትድ ስቴትስ በተጠናቀረው የሁማን ራይትስ ዋች ሪፖርት ኤርትራውያን ስደተኞች በትግራይ ኃይሎችና በኤርትራ ወታደሮች በኃይል ወደ ሀገራቸው እንዲመለሱ የመገደድ እንዲሁም የሚኖሩባቸው ሁለት የስደተኛ መጠለያ ጣቢያዎችን የማውደምና የመሳሰሉት ግፎች እንደሚደርስባቸው አካቷል። የሁማን ራይትስ ዋች የምስራቅ አፍሪካ ዳይሬክተር ለቲቲያ ባደር ሁኔታውን እንዲህ ይገልጹታል። ኤርትራውያኑ ስደተኞች ቀድሞውንም ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል። ለቲቲያ ባህደር አያይዘውም እየተፈጸመ ያለው ግፍ የጦር ወንጀል ነው ይላሉ። በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መድፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው። የሂውማን ራይትስ ሪፖርት እንደ ኤሮፓያን አቆጣጠር ከህዳር 2020 አንስቶ እስከ ጥር 2021 ዓ.ም ም ድረስ በሺዎች የሚቆጠሩ ስደተኞችን በሚያስተናግዱት የህጻጽና የሽመልባ የስደተኛ መጠለያ ጣቢያዎች ውስጥ በኤርትራና በትግራይ ኃይሎች ፍርርቅ ተፈጸሙ የተባሉ በደሎችን የያዘ ሲሆን ሪፖርቱ የ28 ኤርትራዊ ስደተኞችን ቃለ መጠይቅና የሳተላይት ምስሎችንም በምንጭነት ተጠቅሟል። በምርመራው ላይ የኢትዮጵያ ስደተኞችና ከስደተኛ ተመላሾች አስተዳደር አይራ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር እንዲሁም የተባበሩት መንግስታት ድርጅት የኤርትራ ቋሚ ልዑክን ማብራሪያ መጠየቁን አመላክቶ፣ ነገር ግን ከኤርትራ ምላሽ ባለመገኘቱ አለማካተቱን አስታውቋል። ይሁንና የኤርትራ መንግስት ከዚህ ቀደም በሰጠው ቃል ንጹሀን ዜጎችና ስደተኞች ላይ ይደርሳል የተባለውን ጥቃት አልፈፀምኩም ሲል አስተባብሏል። በተመሳሳይ ህወሀት መደበኛ የትግራይ ኃይሎች ወደ አካባቢው የተንቀሳቀሱት በቅርቡ መሆኑን በመግለጽ ተፈጸሙ የተባሉ በደሎች በሙሉ በአካባቢው ባሉ የኤርትራ ሚሊሻዎች የተፈጸሙ ናቸው ሲሉ ቃል አቀባዩ አቶ ጌታቸው ረዳ ለሮይተርስ አስታውቀዋል። ቃል አቀባዩ በተጨማሪም አጋጣሚዎችን በመጠቀም የሚንቀሳቀሱ ቡድኖች ከነበሩ ያንን ልናስቆመው አንችልም ሲሉ ምላሽ ሰጥተዋል። ሂዩማን ራይትስ ዋች ሪፖርቱ ላይ የተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን ዩኤንኤችሲያርን በምንጭነት ጠቅሶ በህጻጽና በሽመልባ ስ ስደተኛ ካምፖች ውስጥ ከሚኖሩ ከ20 ሺ ስደተኞች ውስጥ 7643ቱ መጥፋታቸውን አስታውቋል። በሌላ በኩል የተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን ዩኤንኤችሲአር በስደተኛ ካምፖች ውስጥ የተፈጸመውን ከፍተኛ ግፍ አስደንጋጭ ነው ሲል የጠራው ሲሆን በስደተኛ ካምፖች ውስጥ የነበሩት ስደተኞችን ከባለፈው ህዳር ወር እስከ መጋቢት ድረስ ማግኘት አልቻለም ነበር ብሏል። ኮሚሽኑ አያይዞም በአሁን ሰዓት በደቡባዊ ትግራይ ማይ ሰሜንና አዲሃሮች መጠለያዎች ውስጥ ስላሉ ኤርትራውያን ስደተኞች በከፍተኛ ሁኔታ ተጨንቀናል፣ በማለት ለሮይተርስ የዜና አውታር አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ